አምባሳደር ፍስሀ በመጀመሪያ ለተወበረውና ለጊዜው እናመሰግናለን። አሁን እንግዲህ በኢትዮጵያ የትግራይ ክልል ያለው ቀውስ መፍትሔ እንዲያገኝ ጫና ለማድረግ ሲባል በዩናይትድ ስቴትስ የተወሰደ ውሳኔ በሚል በውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ትላንት የወጣ መግለጫ አለ እና በኢትዮጵያና በኤርትራ የወቅቱና ወይም የቀድሞ ባለስልጣኖች ላይ የቪዛ ማዕቀብ ማድረጉን ይገልጻል። በትግራይ ሕዝብ ላይ በደል የፈጸሙ እና ረድኤት እንዳይደርስ እክል የፈጠሩትን እንደሚመለከት ይናገራል እና እዚህ ላይ እንግዲህ ህወሓትንም ያካትታል እና በዚህ ላይ ያሉት አመለካከት እንዴት ነው? በጣም አመሰግናለሁ። አንደኛ የዚህ የብልጽግና አመራር በትግራይ ላይ የሚያደርሰው ያለ ግፍ ብቻ ሳይሆን የዓለም ኅብረተሰብ ለወራት በሰላማዊና በድርድር እንዲያልቅ ከጭፍጨፋ ከረሃብ ህዝብ እንዲላቀቅ ሲደረግ የነበረው ጥሪ አልሰማ ብሎ የኤርትራን ትዕዛዝ ብቻ በመቀበል ሊቀጥል እንደማይችል አሁን በተጨባጭ የመጀመሪያ እርምጃ ነው ያሉት። አሁን በስልጣን ላይ ያሉና የነበሩ የብልጽግና ፓርቲ አመራሮች የማዕከላዊ መንግስት ባለስልጣኖች ብቻ ሳይሆን የአማራ ክልል አመራሮች እና ሌሎች ከመንግስት ውጭም ያሉት የታጠቁ ኃይሎች እንደነ ፋኖ አመራሮች ማለት ነው በዚህ ማዕቀብ ውስጥ በዚህ በቪዛ ክልከላ ውስጥ ተካተዋል። እሱ ብቻ አይደለም፣ ሌሎች የኢኮኖሚ ማዕቀብም እንደሚደረጉ መግለጫው ያመላክታል። ስለዚህ የመጀመሪያውም እርምጃ ስለሆነ የተለመደም ስለሆነ ወደ ከፍተኛ ሌሎች ማዕቀቦች ከመሄዳቸው በፊት የሚደረግ ስለሆነ ይህንን አሜሪካ መንግስት ያወጣውን መግለጫ ጊዜው ነው እንቀበለዋለን። ከዛ በላይ መሄድ አለባቸው። የውሳኔው መግለጫ ህወሓትንም ያካትታል እና እርስዎ እንዴት ያዩታል? እንደተባለው የህዝባዊ ወያነ ሓርነት ትግራይም በተመሳሳይ ይመለከታል ይላል እዚህ ላይ ሁለት መልእክት ማስተላለፍ የፈለጉ ይመስለናል። አንደኛ እንደምታቂው የአብይ አህመድ መንግስት ዛወያነ ሀይነት ትግራይን ህጋዊ የሆነ የትግራይ መንግስት ሲመራ ያለው የተመረጠውን በሽብርተኝነት ፈረጅቶታል። አንድም ሀገር አሜሪካንም ጨምሮ ይህንን ቁም ነገር አልቆጠሩትም። ስለዚህ ህወሀትም በዚህ ሂደት ላይ መኖሩን ለማረጋገጥ በእኛ በኩል ተቀባይነት የለውም ለማለት የገለጹት ይመስለናል። በሌላ በኩል ደግሞ ህወሀት የሚመራው የትግራይ መንግስት በዚህ ላይ ተሳታፊ ስለሆነ በግልጽ ያስቀመጠው ፖሊሲ አለ። እሱም በሰላም ድርድር እንዴት መፍትሄ ማምጣት እንደሚቻል ቀደም ብሎ አስቀምጧል። ከእነዚህ ወደኋላ እንዳይል መንግስቱ የትግራይ መንግስትም ለሰላም ጥሪው፣ ለድርድሩ፣ ጦርነቱን ለማቆም ዝግጁ መሆን አለበት። ካልሆነ ይህንን ድርጅት የሚመሩ ሰዎችም ቪዛ ክልከላ ይደረግባቸዋል ተብሎ የተቀመጠ ይመስለናል። ያም ሆነ ይህ ግን የትግራይ መንግስት አቋሙን ግልጽ አድርጓል። የኤርትራ መንግስት ከሀገራችን መውጣት አለበት ጭፍጨፋ እያካሄደ ብቻ ሳይሆን እዚህ መኖር የሌለበት ሰራዊት ነው። በብልጽግና ግብዣ የመጣ አለም ህብረተሰብን ያስደነገጠ የዘር ማጥፋት ወንጀል እየፈጸመ ነው። ያልጣሰው አንድም አለም አቀፍ ህግ የለም። መውጣት አለበት። ከወጣ በኋላ የኢትዮጵያ መከላከያ ሰራዊትም ሳይጋበዝ ነው እና ትግራይ ውስጥ የሄደው መውጣት አለበት። የአማራ ምልሻና ፋኖ መውጣት አለበት። ከዛ በኋላ ሌሎች ነገሮች ተሟልተው ወዴት እንሄዳለን የሚል በሀገር ደረጃ መድረክ መከፈት አለበት ብሎ ቀደም ብሎ የትግራይ መንግስት መግለጫ አውጥቷል፣ ሌሎችንም ያካተተ። ስለዚህ ከዚህ ወደኋላ ኋላ እንዳይል አንተም ይመለከተሃል። ምክንያቱም እስካሁን ድረስ ይህንን አልቀበልም ያለው የአስመራው እና የአዲስ አበባው መንግስት ነው። በእኛ በኩል ግን ቅድም ባልኩት መሰረት ሁኔታዎች ሲሟሉ ከሀገራዊ መድረክ ተከፍቶ የትግራይ አመራር ብቻ ሳይሆን የትግራይ መንግስት ብቻ ሳይሆን ሌሎች ኢትዮጵያ ውስጥ ያሉት በየእስር ቤቱ ታጉረው ያሉት ሌሎች ፖለቲካ አመራሮች የሚፈቱ የፖለቲካ እስረኞች ተፈተው ይህንን ያስቀመጥነው ስላለ ምናልባትም ወደዚህ ከተደረሰ፣ የአዲስ አበባ መንግስትም ከተቀበለ የትግራይ አመራርም ወደኋላ እንዳይል ብለው ያስቀመጡት ይመስለናል። በዛም ሆነ በዚህ ግን መግለጫውና የወሰዱት እርምጃ የምናደንቀውና የምንቀበለው ነው። እንግዲህ አምባሳደር ፍሳ የትግራይ መንግስት ሲሉ አሁን በስልጣን ላይ የሌለውን ማለት ነው። የትግራይ መንግስት ሁለት ሰባት ነጥብ ሰባት ሚሊዮን ህዝብ የመረጠው ጦርነት ስለተከፈተበት ወታደርን አደራጅቶ ህዝባዊ ትግልን እየመራ ያለ ህጋዊ መንግስት ነው። ጦርነት ስለተከፈተበት የለም ማለት አይቻልም። የትግራይን ትግል የሚመራው ያለ የተመረጠው ህጋዊ ሆኖ የትግራይ መንግስት ነው። በሌላ በኩል ደግሞ ማንንም ያመመረጠው ከህግ ውጭ የመጣ የአብይ አህመድ መንግስት ነው። በትግራይ ላይ እየዘመቀ ያለው የእርምጃ ውሳኔ ከዚህም በላይ መሄድ አለበት ብለው ነበር እና ከዚህ በላይ የሚጠብቁት ምንድን ነው? ረሃብን እንደ ጦር መሳሪያ እየተጠቀመ ስለሆነ የኢሳያስና የአብይ አመራር የአዲስ አበባ መንግስትን ወደ ጎን ትቶ ህዝባችን መደረስ አለበት እንላለን። በሱዳን በኩል ኮሪደር ተከፍቶ እርዳታ እንዲገባ እንፈልጋለን። ይህንን ደግሞ አስገዳጅ ሁኔታ መኖር አለበት፣ ፈቀደ አልፈቀደ የትግራይን ህዝብ ለማዳን የአሜሪካ መንግስትና የአውሮፓ ህብረት አሁን ከፍተኛ የሰብአዊ ቀውስ ደረጃ ላይ ደርሷል ብሏል። ዩኤስአይድ ራሱ ደረጃ አምስት ደርሷል ብሏል። የትግራይ ሁኔታ ደረጃ ስድስት የሚባል የለም። ትልቁ ቀውስ ስለሆነ ሀገራት በቀጥታ ገብተው ህዝቡን ማዳን አለባቸው። እነዚህ እነዚህ ሁሉ ከማዕቀቡና ወደፊት ከሚወሰደው እርምጃዎች ጋር ሊካተቱ የሚችሉ ናቸው ብለን እናስባለን። እንግዲህ ከዛም ሌላ በኢኮኖሚ እና በጸጥታ በኩል በሚደረገው እርዳታ ሰፊ ይዘት ያለው ገደብ እንደሚደረግ መግለጫው ይጠቁማል። እዛ ላይ የተጠቀሱት ምንድን ናቸው? በአጠቃላይ የሰብአዊ እርዳታ፣ በቀጥታ ህብረተሰቡን የሚጠቅሙ ማህበራዊ ጉዳዮች ከጤና ከትምህርት ጋር የተያዙ አይቀሩም። የሚል ይሄ የተለመደ የአሜሪካ አሰራር ነው። የመንግስትን በጀት የሚደጉሙ አይደሉም። ዘላቂ የልማት ስራዎች አይደሉም። የሚረዱ ህፃናት፣ የሚረዱ እናቶች ካሉ ከጤንነት ጋር የተያዘ ካሉ እነዚህ ከሰብአዊ ጋር የተያዙ ስለሆነ እነዚህ ይቀጥላሉ ማለቱ ትክክል ነው። የተለመደ የማቀብ አካል ነው። ከዛ ውጪ ያሉት ናቸው መንግስቱን ሊጎዱት የሚችሉ ኢኮኖሚ አሁንም እየወደቀ ነው። የኑሮ ውድነቱ አሻቅቧል። የኢትዮጵያ መንግስት ከሰላሳ በመቶ በላይ ነው በጀቱን ከውጭ የሚደጎመው። እነዚህ እነዚህን ግን በቀጣይነት አጠቃላይ የዓለም ህብረተሰብና እነዚህ ሀብታም አበዳሪ ሀገሮች ይከለክሉታል ብለን እናስባለን። ምክንያቱም ይህንን አይተው እንዳላየ ሊሆኑ አይችሉም። አንድን ህዝብ የሌላን ሀገር አረመኔ የሆነ ሰራዊት ጋብዞ እየጨፈጨፈ እስከ መጨረሻ ድረስ ዝም ብለው ያያሉ ማለት አይታሰብም። ጀምረውታል፣ ይቀጥሉበታል ማለት ነው። አዎ፣ እንግዲህ ከዚህ ሌላ የኤርትራ ወታደሮች ከትግራይ ወጥተው ዓለም አቀፍ እውቅና ወደ ተሰጠው ግዛታቸው እንዲመለሱ ይጠይቃልና በዚህ ላይ ያሉት አመለካከት እንግዲህ ይህንን ወራሪ የሻቢያ ሰራዊት ትግራይን ወረው ህዝቡን ጨፍጨፍ እና ሰብአዊ እርዳታ እንዳይደርስ ከመከልከል አልፈው፣ አብይ አህመድ ፈቅዶልናል፣ መሬታችን ነው። ከአሁን በፊት የድንበር ችግር ስለነበረ ሳይካለል ነበር የቆየው። አሁን ራሳችን መሬታችን የትማ የትኛው እንደሆነ እናውቃለን። የያዝነው መሬት አንለቅም ብለው፣ ከዛም አልፈው የኤርትራ ባንዲራ ሰቅለው ብዙ የትግራይ ቦታዎችን ተቆጣጥረዋል። ሴክሬታሪ ኦፍ ስቴት ብሊንከን መግለጫ የሚለው ምንድን ነው? ወደፊት የምትካለሉት ነገር ይኖራል። አሁን ግን ጠርነቱ ከመከሰቱ በፊት ወደ ነበራችሁበት ቦታ ተመለሱ ነው። ብዙዎች ሰዎች ልብ አላሉትም። ለምን ዝም ብሎ ወደ ሀገራችሁ ተመለሱ አይሉም? ብለው ይጠይቃሉ። የሚሉት ያሉ ምንድን ነው? የሚካለል ካለ ከትግራይ መሬት የኢትዮጵያና የኤርትራ ድንበር ተብሎ ከቆየው መሬት ዲሊሚነሽን ይሁን ዲማርኬሽን ወደፊት እስኪደረግ ድረስ ወደ ነበራችሁበት ቦታችሁ ተመለሱ። ከዚህ ውጭ አንድም ሴንቲሜትር በጉልበት ይዛችሁ መሬታችን አስመልሰናል ማለት አትችሉም፣ የዓለም አቀፍ ሕግ አይፈቅድላችሁም ብለው ለማሰላለፍ የፈለጉት ጭምር ነው። በጉልበት ይዘው መጥተው መሬታችን ይዘናል ብለው ከትግራይ መሬት አንድ ሴንቲሜትር እንዲወስዱ አንፈቅድላቸው። የአሜሪካ መንግስትም የሚለው ያለ ይህንን ነው። እሺ እንግዲህ አምባሳደር ፍስሐ አስገዶም ለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።